ከኤስቤስ አማርኛ ጋር ኖት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ማርታ ቦረና የኤምኤንድኤም ዌዲንግ ኦርጋናይዘር በዲኮር ወይም ደግሞ ማስዋብ ስራ ላይ ተሰማርተች ነው የምትገኘው። ኤምኤንድኤም ዌዲንግ ኦርጋናይዘር ሆነች ነው የምትሰሪው። በቅድሚያ ለቃለ መጠይቃችን ፈቃደኛ ስለሆንችል እናመሰግናለን። ማርታ፣ እንዴት ጀመርሽው ይሄንን ስራ? በመጀመሪያ ማርቴ፣ እድል ስለሰጠሽኝ እናመሰግናለሁ። እኔ ይህንን ወደዚህ ስራ ልመጣ በአሁኑ ሰዓት የወሰንኩበት ሲጀምር እኔ የአርት ተማሪ ነበርኩኝ እና ክሬኤት ማድረግ ነገሮችን በጣም ነው የምወደው፣ ምክንያቱም ለጭንቅላችም ጥሩ ነው። ብዙ ነገር ክሬኤት ታደረግ ያለሽ እና በጣም ስራውን ስለምወደው ብዙ ጊዜ ፓርቲዎች ባሉበት አካባቢ ኦርጋናይዝ እንዳረግ፣ ዲኮር እንዳረግ ሰዎች ይጠይቁኛልና፣ ሁሌ ለምንድን ነው በቢዝነስ ደረጃ ስራውን የማትሰሪው እያሉ ብዙ ጊዜ ኢንከረጅ ያደረጉኛልና አሁን ታይሙ ነው በማለት ወደዛ ስራ ሊያስ ገብቻል። ለመሆኑ ነገሮችን ማስዋብ በስራ ደረጃ ሲያዝ ምን የሚጠይቀው የተለየ እውቀት አለ? ብዙ ጊዜ አርት በተፈጥሮ የሚመጣ ነገር ነው። ከዛ በኋላ ደግሞ በተለያዩ ነገሮች ይዳብራልና በስራ ደረጃ ይዘሸዋልና ምን የተለየ ነገር አገኘሁበት ብለሽ ትገምቻለሽ? ስራዎችሽን ስታየ ምንድነው የተለየ ነገር ያየሽው? አንደኛ አሁን ህብረተሰቡም ቁጥሮ እየበዛ ስለሆነ ተጠቃሚው ብዙ ነው። ሁለተኛ ነገር ስራውን ስትሰሪ ብሬንሽ ብዙ ነገር እንዲሰራ ከለር ምርጫ በአንዱ ዲኮሬሽን የተጠቀምሽ ሲሆን በሌላ ጊዜ ላለመጠቀም ሌላ ነገር ክርኤት ማድረግ አለብሽ። ያንን ለማድረግ ጭንቅላትሽ በብዙ ይወጠራል። ማሰብ አለብሽ ምን አይነት ከለር እንደምትጠቀሚ ምክንያቱም ለዲኮር ትልቁ ነገር ከለር ምርጫ ነው። ከለር ምርጫ በጣም በጣም በጣም ጠቃሚ ነው። ከስተመሮችሽ፣ ሌላው ፕሮዳክትሽ፣ የምትሰጪው ሰርቪስ፣ ብራንድሽ እነዚህን ሁሉ ያካትታል። እነዚህን ሲያካትት አንድ ከስተመር ጋር ሄደሽ አንድ ዲኮር ሰርተሽ ስትወጪ እነዛ ፋሚሊዎች ውስጥ በነጮቹ ፕሮሞሽን ሲሰራ ዋው ፋክተር የሚሉት እንትናለና የመጨረሻውን ስራ የሆነ ነገር ጥለሽ መሄድ አለብሽ። ድጋሚ እዛ ቤት ተመልሰሽ ስራውን ለማግኘት ማለት ነው። እና እንዲህ እንዲህ አይነቶች ነገሮችን ማሰብ አለብሽ። አንደኛ ነው የቢዝነስ ማኔጅመንት አጥንቻ አለሁ። ኢቨንት ማኔጅመንት አጥንቻ አለሁ። ቢኮዝ ባክግራውንድ እዚህ ሀገር የተማርኩት ቱሪዝም ማኔጅመንት ላይ ስማር በእሱ ኢንክሉድ የተደረጉ እነዚህ ሳብጀክቶች ነበሩና እንዴት ፕሮሞት እንደሚደረግ ሚዲያዎቹን በመጠቀም እንደ አሁን ባለው ሚዲያ እንደ ፌስቡክ፣ ኢንስታግራም እንዴት አድርጌ መጠቀም እንዳለብኝ ከስተመሮችሽ፣ አንቺን እንዲያዩ ስራዎችን እንዲያዩ ይህን ሁሉ ነገር እና ይሄ ሁሉ ነገር ነው የሚያካትተው ። አሁን ኮሚኒቲው በጣም እያደገ ስለሆነ ኢቨን ሌሎች ዲኮር የሚያደረጉም ሰዎች ቢኖሩ ስቲል ተጠቃሚው ብዙ ነው እና ከሌሎቹ የምትለይበትን ትንንሽ ነገር ይዘሽ መውጣት መቻል አለብሽ። ምንድን ነው እኔ ከሌላው ምን ልሰጥ እችላለሁ ለከስተመሪ? ምክንያቱም እንዳልኩሽ ከስተመሩ ከአንቺ የሚፈልገው ነገር አለ። ገንዘቡን እስከከፈለ ድረስ አንቺ የምታቀርቢው ሰርቪስ ፕሮዳክቱ እንዳልኩሽ ከለሩ የምታቀርቢው ነገር እና ሌላው ደግሞ ከስተመሩ የሚፈልገውን ነገር ማቅረብ መቻል አለብሽ። የሚፈልገውን የጠየቀሽን ባይኖርሽ እንኳን ተከራይተሽን ቢሆን የፈለገው ነገር ቢሆን ከስተመር ፈርስት ስለሆነ ከስተመርሽ የጠየቀሽን ነገር የማቅረብ ግዴታ አለብሽ እና እንዳልኩሽ የመጨረሻውን ደግሞ ጥለሽ ስትወጪ፣ ለምሳሌ አንድ ሰው ቤት መጥተሽ የበርዝዴይ ዲኮር ብታደረጊ ወይ ደግሞ የቤቢ ሻወር ዲኮር ብታደረጊ ለክርስትናው ተመልሰሽ መምጣት ሜክሹር ያንን ነገር የተወሰነ ዋ ፋክተር ሽን ጥለሽ መሄድ አለብሽ እነዛ ከስተመር ደስተኞች ከሆኑ በሰርቪስ በሰጠሹ ተመልሰው ወደ አንቺ መምጣትን፣ እንዲህ እንዲህ እንዲህ አይነቶቹን ነገሮች ከሌላው የተለየ ስራ መስራት መቻል። ሌላው ደግሞ የእኔ መርህ የእኛ ኮሚኒቲ አሁን እንዳልኩሽ ቁጥሩ እየበዛ ስለሆነ እስኪል ያላችሁ ልጆችም በጣም ብዙ እየበዙ ነው። ፎቶግራፈር አለን። አሁን ለምሳሌ የሴት ፎቶግራፈር አለን። አሁን ለምሳሌ ብዙ የሙስሊም የሆኑ ሰዎች ስራ ሲሰሩ ዲኮር ስታደርጊ የሴት ፎቶግራፈር ፕሪፈር ያደርጋሉ። ስለዚህ የኔ የሆነች ኢትዮጵያዊ አለች እና ሌላ ቦታ ሄደው ሰርቪሱን ከሚወስዱ እሷን ሪኮማንድ አደርጋለሁ። እቃ የሚያከራዩ ልጆች አሉ፣ የእነሱን እቃ እንዲከራዩ። ምክንያቱም ቻይናውም ቻይና ጋር ነው የሚሄደው፣ ሌላውም የራሱ ዜጋ ጋር ነው የሚሄደው። እኛ እስካሁን ድረስ ያለመድነው ነገር በራሳችን ባለ ሰርቪስ መጠቀም አልቻለም። ስለዚህ ትልቁ የእኔ መርህ የራሳችንም ልጆች አብሮ ይዞ የመውጣት አብሮ የመስራት በጋራ የመስራት እንዳልኩሽ፣ ፎቶግራፈር ካተር የሚያደርጋለ ቪዲዮ የሚቀርጹ ልጆች አሉ፣ ዲጂ አለ፣ የሚያስፈልገው ለዛ። የዲኮር ስታረጊ ስትሄጂ አድቫይስ ነው የምሰጠው እሱ ደግሞ አናደር ፓርቴ ነው፣ የማያውቁትን ነገር ማሳወቅ፣ የራሳችን ሰዎች አሉ፣ በራሳችን ነገር መጠቀም እንደሚችሉ ስልክ ቁጥር እሰጣለሁ። ብደውሉ ካተሪንግ ይሰራለ፣ ፎቶግራፍ ይሰራለ ብዬ የነዛን ልጆች ቁጥር እሰጣቸዋለሁ። ምክንያቱም በራሳችን ኢኮኖሚያችንም እንዲያድግ ኢኮኖሚ ሲያድግ ለኮሚኒቲውም ጥሩ ነው፣ ለራሳችንም ሁላችንም ተያይዘን የማደግና የራሳችን ነገር እያለ የሌላውን ከምንጠቀም በራሳችን ነገር መጠቀም መልመድ መቻል አለበት። በሁለተኛ ደረጃ ደግሞ ዌዲንግ ኦርጋናይዝ ማድረግ ምንድን ነው፣ ትልቁን ፓርቲ ይጫወታል። የቀንሽ ቀን ሙሽራውም ሙሽሪቷም መጨናነቅ ስለማይፈልጉ ሆል ፕሮግራሙን አንቺ የመምራት ሰዓትን በመቆጣጠር የሚያስፈልገውን ነገር ኮሚኒኬት በማድረግ ካሉት ሰርቪሶች ጋር በቀኑ ከሚደረጉ ነገሮች ጋር አንድ ሰው ተወክሎ ያንን ስራ የመስራትና የሰርጉም ያማረ እንዲሆን ያለው ነገር ጥሩ ስሙዝሊ እንዲሄድላቸው ኦርጋናይዝ ማድረጉ ትልቅ ኢምፖርታንት ፓርት አለው። እሱንም ወንተ ሳይድ ሰራለው እና ይሄ እንዳልኩሽ፣ ማርቴ እኔ ፓሽኔ ነው። አሁን ፓሽኔን ወደ ቢዝነስ መቀየር ነው የምፈልገው። በሶስተኛ ደረጃ ደግሞ ወደ ነጩ ማርኬቱን እንዴት አድርገን መውሰድ እንደምንችል ምክንያቱም የባህላችን አለ የባህል ዲኮር አለ በጣም ውች ዝ የምወደው ነገር ነው የገንፎ ባህል ብዬ ራሴ የጀመርኩት ክሬት ያደረኩትን አለ ሴቶች ቤቢሻወር የዌስተርን ባህል ፕሮግራም ነው። ያንን በዲኮርም ኖሯቸው አርገው ግን በገንፎ እንደ እናቶቻችን ገንፎ ይቀመሳል በሀገራችን የገንፎ ቀን ተብሎ በገንፎ ያንን ፕሮግራም ዲኮርም ተደርጎ። ምክንያቱም ዲኮር ሌላ የሚያስፈልግበት ትልቁ ነገር ሜሞሪያ ያስፈልግሻል። ዲኮር ሰው ድግስ ደግሶ የፎቶ ባክግራውንዱ ካላማረ ፎቶግራፍ ከሌለው ሜሞሪ አይኖርሽም። ከዛ በኋላ ስለዚህ ትልቁ ነገር ዲኮር የሚያስፈልግበት አንድ ለፎቶግራፍ ባክግራውንዱ እንዲያምር ነው፣ ሁለተኛ ነገርም ፎቶግራፍ እንዲኖርሽ ነው። ይሄንን ብዙዎች አሁን ጠቃሚ መሆኑን እየተገነዘቡ ህብረተሰቡ ስላለ፣ ስራው አለ፣ ዲማንዱ አለ። ኦኔቲንግ እንዳልኩሽ ብዙ የኛ ልጆችም አሉ የሚሰሩ የራሱን ነገር ይዞ ከአንዱ የተለየ ነገር እየሰራ አብሮ ተያይዞ የማደጉን ሰብ ነው። ሰዎች በሚመጡ ሰዓት የራሳቸውን ሀሳብ ይዘው የሚመጡበት አጋጣሚ ያለው ወይ? አንቺ እንደ አስዋቢ ወይም ደግሞ ዲኮር አድራጊ፣ ያ ደግሞ እነሱ ይዘውት የሚመጡት ነገር ምናልባትም ከኢቨንቱ ጋር ወይም ከሁኔታው ጋር የማይመጣጠን ከሆነ ወይም ቢደረግ የሚያበላሽባቸው ከሆነ የማያምር ከሆነ ውጤቱ አመርቂ እንዲሆን እንዴት አድርገች ነው እንደዚህ አይነት ሁኔታዎችን የምታስተካክዩ? በጣም በሚገርምሽ ሁኔታ ማርቴ፣ በአሁኑ ሰዓት እያንዳንዱ ሰው የሚፈልገውን ነገር ያውቃል። ደስ የሚለው ነገር እሱ ነው። ወይ ፎቶግራፍ ይዘው ይመጣሉ፣ ወይ ጉግል አድርገው አይተው ይሄንን ነው ኤግዛክትሊ የምንፈልገው ብለው ይጠይቁሻል። እና ምናልባት እንደዛ አይዲያው ከሌላቸው አንቺ ይሄ ቢሆን ይሄ ጥሩ ነው። ለምሳሌ የሴቶች ከለር ምርጫ ይኖራል፣ ትነግሪያቸዋለሽ። በዚህ መልኩ ቢሆን የተሻለ ነገር ይሆናል። ከለር ምርጫ በጣም በጣም ትልቁን ሚና ይጫወታል። ስለዚህ በዛ ላይ አንቺ ያለሽን ሀሳብ ታቀርቢያለሽ እና የሚፈልጉትን ነገር እንዳልኩ ሰርቪሱን የማቅረብ ግዴታ አለ። ካልሆነ ግን አንቺ አይዲያውን ትሰጫለሽ። የሰራሻቸው ስራዎች አሉ፣ በፎልደር እሱን ታሳያቸዋለሽ። ይሄ ከዚህ በፊት የተሰሩ ስራዎች ናቸው። ከዛ ውስጥ የሚፈልጉት ካለ መርጠሽ፣ ወይ የከለር ቼንጅ አርገሽ፣ ወይ በሚፈልጉት መንገድ ትሰሪዋለሽ። እንዳልኩሽ የመጨረሻው ፖይንቱ ደዋው ፋክተሩ ነው። አሁንም ምክንያቱም ትንሽ ነገር ሻማ እንኳን እነሱ ያልጠየቁሽን ነገር ስማቸውን ጽፈሽ ወይ ክሬት አድርገሽ የሆነ ነገር ስታስቀምጪ ዋው ይላሉ። በቃ ኤክስፔክት ያደረጉት ነገር ስላልሆነ ከዛ ያ ነገር ከስተመሮቹ ደስተኛ ያደርጋቸዋል። እና ትንንሽ ነገር እኛ የማንገምታቸው እነሱን የሚያስደስቱ ነገሮች አሁን አገር ልብሳችን በጣም እየተለበሰ ነው። ክርስትና ሲኖር አስር አስራ አምስት ሰው አንድ አይነት ሀገር ልብስ ይለብሳል። ኬክ የሚሰራው በሀገር ልብሱ ከጥለት ሊሰራ ይችላል። ባክግራውንዱ በአበሻ መሶብ መጋረጃ ለኢትዮጵያም ላሉ ለነጋዴዎቹም፣ እዚህም ደግሞ ግሮሰሪ ከፍተው ከኢትዮጵያ እቃ እያመጡ ለሚሸጡ ሰዎች ለእነሱም ሰፖርት ነው። መሶብ ከሌለሽ መሶብ ትገዣለሽ። ምክንያቱም ከስተመሩ የሚፈልገውን ነገር ማቅረብ ስላለብሽ ስራሽ እንዲጠራሽ ወደፊት ደግሞ አሁን ፎከሱ ገንዘብ ላይ ሳይሆን ገንዘቡ ቀስ ብሎ ይመጣል። ገንዘቡ ላይ ሳይሆን ስራሽ በኋላ ገንዘቡን እንዲያመጣው ስራሽ እንዲጠራሽ መሆን አለበት። አንድ የሰራሹ ስራ ደግመው ሰዎች እንዲጠሩሽ ያንን ነው ጥለሽ መሄድ ያለብሽ። ለምሳሌ አንድ ስራ የሆነ ሰው ሰርቶ ዲኮር አርጎ በቤቢ ሻወሮ ዲኮር አርጎለት በክርስትናው ፊሊፒን ጠርቶ የሚያሰራ ሰው ያ ማለት ዴርስ ሳምቲንግ ማለት ነው፣ ያልተደሰትበት ነገር አለ። በእኛ ባህል ደግሞ ከመነጋገር ይልቅ ጥሎ መሄድን ነው የምንመርጠው። ይሄ ትልቁ ድክመታችን ነው እና የጎደለውን ነገር ሊነግርሽ፣ ማስተካከል ትችያለሽ እና ያ እንዳይሆን መጠንቀቅ አለብሽ። ከስተመር ሽሉ ዝላ ለማድረግ እዚህ ሜልበርን ውስጥ በዚህ በማስዋብ ስራ ወይም ደግሞ በዲኮር ስራ ላይ የተሰማሩ ጥቂት ሴቶች አሉ። በአጋጣሚ ሆኖ ደግሞ ይህን ስራ ደግሞ በአብዛኛው የምትሰሩት እዚህ ሜልበርን ውስጥ ያላችሁ ሴቶች ናችሁ እና በዚህ አጋጣሚ ተነጋግራችሁ በጋራ ለመስራት ወይም ደግሞ ልምድን ለመለዋወጥ እውቀትን ለመለዋወጥ ደንበኛንም ቢሆን ለመለዋወጥ ተደራራቢ ስራዎች ሲኖሩ ለመለዋወጥ የሞከራችሁበት ጊዜ ያለወይ ለመረዳዳት የሞከራችሁበት ጊዜ ያለ? እንዲህ አይነት ሀሳብ አስባችሁ ተቀላችሁ? ማርቲ አሁን እንዳነሳሹው አለን የተወሰኑ ወደ አራት ልጆች ሶስት ልጆች ከኔ ሌላ ውጭም አውቃለሁ በእኛ በኢትዮጵያ ኮሚኒቲ ብለን ውስጥ ያሉ ልጆች የሚሰሩ እና እኛ ለምሳሌ እቃ የሚያከራዩ ይኖራሉ። እቃ ከነሱ መከራየት ካለ ትከራያለሽ፣ ስራውን አብረሽ መስራት። ምክንያቱም ስራው ሲልም አድካሚ ነው። የጉልበት ስራ አለው፣ ማስቀል ማውጣቱ፣ ወንበር ማልበሱ፣ ማንሳቱ። አዳራሽ ከሆነ ሌት ሊጨርሱ ይችላሉ። እቃውም መሰብሰብ አለ። ብዙ ኢንቮልቭ ያደርጋል። ዲቴሉን ከስተመረው አንደርስታንድ አያረግም፣ ገንዘቡ መክፈሉን እንጂ ያለውን አንደርስታንድ አያረግም እና አብሮም የመስራት ልምዱ ብዙ የለንም። አብረን ስንበላ እንስማማለን። አብረው ስራ ላይ እንኳን ብዙም ገና ይቀረናል። አብረን ልንሰራለን ላንችል የምንችልበት አንዱ ሪዝም ብዬ የምለው አሁን ለምሳሌ የአይዲያ አለመስማማት ይኖራል ብዬ ነው። ምክንያቱም እኔ የምፈልገው ነገር ክሬት ማድረግ የምፈልገው ከስተመሩ በጠየቀኝ መሰረት ምናልባት የኔ ከለር ምርጫ ላንቺ ላይ ስማማሽ ይችላል። እነዚህ እነዚህ ነገሮች ቻሌንጅ ሊሆኑ ይችላሉ። ትንንሽ ጥቃቅን ነገር የምንላቸው ግን ለከስተመሩ ሜጀር ትልቅ የሆኑ ነገሮች ማለት ነው በማንኛውም ስራ ላይ የሚያስደስት ነገር ይኖራል አንቺ ሰርተሹ ደስ ብሎሽ ይሄ መጨረሻው ነው ብለሽ ነው ጥለሽ የምትወጪ ወይም አስቀምጠሽላቸው የምትሄጁ ለደንበኞችሽ ማለት ነውና ሆኖ ሳለ ግን ደግሞ ያልጠበቅሹ ምላሽ የገጠመሽ ሁኔታ አለ የተበሳጩብሽ ይሄን አልፈለግኩትም ነበረ ብለው ያሉብሽ አጋጣሚ ነበር ወይ ወይም ደግሞ አንቺ ባለሽ መጠን ባለሽ አቅም ሰርተሽ ከምንም በላይ ደግሞ የተደነቁበትና እንደዚህ ያልጠበቅንም ነበረ ብለው ያሉሽ አጋጣሚዎች ነበሩ ወይም በስራ ላይ በሁሉም ስራ ላይ ትግስት አስፈላጊ ነው። ግን በዲኮሬሽን ስራ ላይ ደግሞ ደብል ደብል ትዕግስት ያስፈልጉሻል። ምክንያቱም እንዳልሽው አሁን ያጋጥሙሻል፣ እነዚህ ሁለቱም ነገሮች ያጋጥሙሻል። ለምሳሌ ይህንን ከለር አልመረጥኩም ነበረ። ለምሳሌ ከስተመር አንሃፒ የሆነበትን ነገር ካሳ ማድረግ አለብሽ እነዛን ከስተመሮች ላለማጣት፣ ስለዚህ አፖሎጃይዝ መጠየቅ ካለብሽ ይቅርታ መጠይቀሽ፣ ወይ ደግሞ በምትክሹ ካሳ ክሰሽ ከስተመሮችሽ ሉዝ ማድረግ የለብሽም እንጂ ይሄ በስራው ላይ የሚያጋጥም ነገር ነው። ይህን ስራ ስራ ብለው የያዙትን እንዳንቺ ያሉትን ሌሎችንም በማበረታታት ደረጃ እናንተም ደግሞ ማህበረሰቡን በመድረስ ደረጃ ምን መደረግ አለበት ብለሽ ትገምቻለሽ? አብሮ ለማደግ አብሮ ለመስራት ምን መደረግ አለበት ብለሽ ትገምቻለሽ? ሙያውን በማክበር ደረጃ ለሙያው ቦታ በመስጠት ከማህበረሰቡ በኩል ምንድን ነው የምትጠብቁት? ማህበረሰቡ እኛን በማበረታታት ስራውን ብዙ ነገር ያካተተ ነው። አሁን ለምሳሌ ስራውን ሰው በሚከፍለው ግምት ነው እንጂ የስራውን ምን ያህል ክብደት ብዙ አንደርስታንድ ላያደረገው ማህበረሰቡና ያንን በሂደት አንዳንዶቹ አሁን ለምሳሌ እቃ ተከራይተን ይሄን ብናደረግ ምናልባት ለእናንተ ልጅ ከምንከፍል ሲሉ ኢንካሬጅ ነው የምታደረጊያቸው። ቢኮዝ ሄደው አይተው ሰርተው ኮስቱን ካልኩሌት ሲያደረጉት ከእኛ ከምንሰጣቸው ፕራይስ ምንም አይተናነሱም፣ ግን ጊዜያቸው መስዋዕት ያደርጋሉ። እንደገና የተለያየ ሪዘን እና እኛ ግን ሄደን በዛ በተስማማሹ ዋጋ ሄደሽ ስራውን ታቀልላቸዋለሽ። ምክንያቱም አዳራሽ ሲጨርሱ አንቺ ነሽ ሽልሽቃሽ ነው የምትሰበስቢ። ያን ሁሉ ታይም ሴቭ ያረጋል ለነሱ ማለት ነው፣ ለደጋሾቹ። ምክንያቱም ሌላ የምታስቢው ነገር አላ ሁሉም ማህበረሰቡም እኛም አንደርስታንድ ማድረግ ያለብን እንዳልሹ ስራችንም ሙያ ነው። ይሄ አሁን እንዳልኩሽ እኔ ሌላ የምሰራው ስራ አለኝ ከሰኞ ጋር ይሄ ኦኬዥናል የሚመጣ ስራ ነው ክርስትና ሁሉ አይመጣም። በርዝዴ ሁሉ አይመጣም። ኦኬዥናል የሚሰራ ስራ ስለሆነ ስራውን ማህበረሰቡ ማክበር አለበት። እኛም ደግሞ ከስተመሩ የሚፈልገውን ነገር የማቅረብና ግዴታ አለ። ማርታ እናት ነሽ፣ ያን ወንድ ልጅ እናት ነሽ። ከሰኞ እስከ አርብ ቀደም ሲል እንጠቀሽውም ሌላ ስራ አለሽ። ልጅ ሲኖር ደግሞ በህይወት ዙሪያ በልጅ ህይወት ዙሪያ ላይ የሚደረጉ ብዙ መሯሯጦች አሉና ይህንን ሁለተኛውን ስራና ልጅን ማሳደግ እናትነትን፣ ሴትነትን ሁለቱን አዋዶ አመጣጥኖ በመኖር ደረጃ ላይ ይሄ ስራ ምን ያህል እየፈተነሽን ያለው እንክነሽ እናትነት፣ ያው ትልቅ ስራ ነው ራሱን የቻለ። ግን ያው ለእኔ አንድ ልጅ ነው ያለኝ። እሱም እንደምወደው ሞያውን በጣም አንደርስታንድ ስለሚያደርግ እንደውም በሀሳብም ይረዳኛል። አንዳንድ ጊዜ ይህም ብታደረጊ ይም ብታደረጊ እያለ እንደውም ሀሳብ ይሰጣልና አንደርስታንድ ያደርጋል። ሌላው በአካባቢ ጥሩ ጥሩ ጓደኞች እንደ ፋሚሊ የማያቸው ሰዎች አሉ፣ ቤተሰቦች አሉ። ሰፖርት በጣም ያረጉኛል። ሁለተኛ ነገር ስራው ደግሞ ሰፋ ያለ ሲሆን ግዴታ ያው ሰው ያስፈልግሻል የሚረዳ ስለዚህ ከፍለሽ ማሰራት አለብሽ ምክንያቱም ስራው እያደገ ከሄደ ግዴታ ደግሞ አሁን እንዳልኩሽ በኢኮኖሚም ሲያደግ ለሰዎችም የስራ እድል መክፈቻ ነው የሚሆነው ብዙ ሰው ዲኮር ማድረግ በጣም ፓሽኖ ነው ይወዳል ግን ያው ቀርቦ ስራውን ሲሰራ ነው ምን ኢንቮልቭ እንደሚያደርግ የሚያየው ና ግዴታ ሰው ያስፈልግሻል አሉ የተወሰኑ አንድ ሁለት ሶስት ልጆች አሉ በሚያስፈልግ ቦታ ላይ አብረው ሆነው ይህንን ስራ በተለይ ትልልቅ ሆኖ ወንበር ማልበስ ምናምን ሲኖር ሸክሙ ትልቅ ነው እና ይራዳሉ። ግን ተገቢውን ክፍያ ደግሞ መክፈል አለብሽ። ውበት ማለት ምን ማለት ነው ላንቺ? በጣም ደስ የሚል ጥያቄ ነው። ውበት ማለት ለእኔ ትሕትና ነው። ዝቅ ብሎ ካንቺ እኩል ማውራት የሚችል ሰው ለእኔ ውበት የምለው እሱን ነው። ትሁት ሰው በጣም ነው የምወደው። ሰው ትሁት ሲሆን በቃ ውበቱ እዛ ላይ ነው ያለው ትህትናው ላይ ነው። ለኔ ውበት አንድ ነገር ውብ ሆኖ ለማየት አስዋቢ ያስፈልጋል። ለዛ ነው የሚያስውቡ እንደናንተ አይነት በተለይ ደግሞ በዲኮር ዙሪያ ላይ የሚሰሩ ሰዎች የሚገኙት ማለት ነው እና በአብዛኛው በዚህ በዲኮር ስራ ላይ በተለይ በኛ ማህበረሰብ ውስጥ ሴቶች ናቸው የሚሳተፉት። ና ለምን ለምን ይመስልሻል? ሴቶች በአብዛኛው እዚህ የውበት ስራ ላይ በብዛት የሚሰማሩት ሴቶች ያው መልቲታስክ ነን፣ ብዙ ጊዜ አሁን አንዳንድ ጊዜ ምግብ እየሰራን ስልክ ማውርተን እንጨርሳለን። ብዙ የምንሰራቸው ደብል ስራዎች አሉ፣ እና አይን አለን ዲቴል የማየት ነገሮችን አስተውሎ የማየት እና አቲንክ እሱ ይመስለኛል ሴቶች ብዙ ጊዜ እንደዚህ አይነት ነገር አርት እንደ አርት አይነት ነገሮች ላይ ብዙ ጊዜ የሚሳተፉት አይናችን ብዙ ነገር የማየት በአንድ ጊዜ ብዙ ነገር የማየት ችሎታ አለው ብዬ ነው የምገምተው። አንድ ነገር ካየን አንረሳም ልብ ብለን እናያለን እና ይሄ ይሄ ይመስለኛል ሴቶችን ብዙ ወደ ዲኮር ስራ አይ ፎር ዲቴል ይሉታል ነጮቹም። ትግስቱም አለን ስለዚህ እዛ ላይ ቁጩለን ነገሮችን ክርኤት እናደርጋለን። ቤት ውስጥ ቁጩለን የምናያቸው ነገሮች ከቤታችን ጀምሮ የምንሰራቸው ነገሮች እና አይቲንክ ትልቁ ሚና ምጫወቱ ሴቶች ላይ ሞር የሚያመዝነው ትግስታችንም ይመስለኛል። አሁን በአሁን ሰዓት እየተሰራሽበት ያለው የስራ ስምሽ ለምንድን ነው? ኤምንም ዌዲንግ ኦርጋናይዘርስ የተባለው፣ መቼ ሁሉ ጊዜም ከስም ነው የሚነሳው። ብዙ ነገሮች እና ስም ሲወጣ በምክንያት ነው። ለምን ይህንን ስም ሰጠሽው? ኤምንም ያልኩበት ሁለት ሪዝን አለኝ። አንዱ ኤምንም ስታንድ የሚያደርገው የኔና የልጅን የመጀመሪያ ስፔሊንግ ነው፣ አብና ማርታ። በሁለተኛ ደረጃ ደግሞ አይከች ነው፣ በጣም ሲያዩት ሰዎች ቶሎ አትራክት ያደርጋል ምክንያቱም ይሄንን በቢዝነስ ማኔጅመንት ስማር ፕሮሞሽን ስታረጊ እንደዚህ አይነት ሎጎዎች ሲሰሩ ከስተመርን ቶሎ አይናቸውን የሚሰርቅ ነገር መሆን አለበት። ያለ ማስታወቂያ መነገድ በጨለማ አይንን እንደመጥቀስ ነው የሚባል ነገር አለ። ና ማስታወቂያ ሲባል ደግሞ እነዚህ ብራንዶችን በተመለከተ የራሱ የሆኑ ሎጎዎችን ገርጾ ማዘጋጀት በተመለከተ ነው። ና እነዚህ ደግሞ ከዚሁ ከማኔጅመንት ጋር ነገሮችን ከማደራጀት ጋር የሚታዩ ስራዎች ናቸው። ና አንቺስ ስራሽን በጀመርሽበት ሰዓት ላይ ደረጃውን የጠበቀ ብራንዶችን በማዘጋጀት ደረጃ፣ ሎጎዎችን በማዘጋጀት ደረጃ የሰራሻቸው ስራዎች ምን ይመስላሉ? ስራው የመጨረሻው ደረጃ ነው። መጀመሪያ ግን ማስታወቂያው ነው የሚቀድመው። እና ይህንን ስራን በማቀላጠፍም ቢሆን ሰውንም በመጋበዝም ቢሆን በማምጣት በኩል የሚያበረክቱት አስተዋጽኦዎች ምንድን ናቸው? ከልምድሽ ከእውቀትሽ፣ ከተማርሻቸው ነገሮች ጋር አገናዝብሽ ብትገልጭልን። በቢዝነስ ደረጃ ትልቁን ሚና የሚጫወተው ማስታወቂያ ነው። ማንነትሽን ሰዎች እንዲያውቁ መውጣት አለብሽ። በሄድሽ አጋጣሚ ባገኘሽ አጋጣሚ ሁሉ ካርድ አሳትመሽ ካርድሽን በመስጠት ፍላየር በማዘጋጀት ፖስተር በመለጠፍ ቪዚብል ማድረግ ራስሽን መታየት መቻል አለብሽ። ምክንያቱም ሰዎች ሰርቪስሽን ካላወቁ ኬትም ሊያመጡሽ አይችሉም እና ያንን ነው በቢዝነስ በትምህርት ቤቱም ስትማሪ የቢዝነስ ፕሮሞሽን ስሰሪ ቢዝነስ ፕሮፊቱንና ውጤቱን የምታዩ አትሊስት ከሁለት ዓመት በኋላ ነው እነሱ የሚሰጡሽ ጊዜ። ምክንያቱም ከሁለት ዓመት በፊት የሚሰራው ስራ ፕሮሞሽን ነው፣ ማንነትሽን ማሳወቅ ነው። ዌብሳይት ያስፈልጋል። ስሞል ቢዝነስ ሬጅስተር ማድረግ አለብሽ፣ ጂኤስቲ ሬጅስተር ማድረግ አለብሽ። እነዚህን ሁሉ ፕሮፌሽናል ስራ መስራት የምትፈልጊ ከሆነ በአውስትራሊያም ባለው በቢዝነስ ሬጅስተር መደረግ አለብሽ። ያ ሲሆን ጂኤስቲ መክፈል አለብሽ እና ስራውን ወደ ማርኬቱ መውሰድ የምትች በኮንፊደንስ እንደዛ ሲሆን ነው። አልበለዛ ሁልጊዜ የተወሰነ ውስን የሆነ ነገር ነው መስራት የምትች እና እነዚ ሁሉ ፕሮሰስ የምትሄጅባቸው ናቸው እነዚ ሁለት አመቶች ማለት ነው። እና ለዚህ ነው አስቀድሜ ስነግርሽ ገንዘብ አይደለም አሁን የምትወጁን ነገር አይደንቲፋይ አድርገሻል። የምትወጁ ነገር ላይ ፎከስ አድርገሽ ስራ ለመስራት ፕሮሞሽኑን መስራት አለብሽ እና በተለያዩ አጋጣሚዎች ኔትወርኪንግ መውጣት አለብሽ በወጣሽ ቁጥር ካርድሽን ይዘሽ መዞር አለብሽ። እና እያንዳንዱ ካርድሽ አንድ ቀን ያንን ከስተመር የሚያመጣ ነው። እና ኔትወርኪንግ ትልቁ ስራ እሱ ነው። ሌላው ደዋ ፋክተር ነው በቢዝነስ እንትን አንድ የከስተመር ጋር ከሄድሽ በሁለት በስብተኛ ደረጃ ደግሞ ማስታወቂያዎች ናቸው። እና ያገኘሹን አጋጣሚ ሁሉ ያገኘሹን ሚዲያ ሁሉን ያሉትን በአሁኑ ሰዓት ያሉትን እንደጸገር እንትኖች ሁሉ መጠቀም መቻል እና በነሱ ሁሉ ራስሽን ማስተዋወቅ እና ሁለት አመቶች አንቺ ራስሽ በት ጊዜ ነው። ለዚህ ነው ፕሮፊት እና ውጤታ የገንዘብ ወይ ደግሞ አይኖረው አይኖረውም የፕሮሞሽን ታይም ነው እና እነዛ ስራዎችሽ ከሁለት አመት በኋላ ነው ማበብ የሚጀምሩት። ከዛ በኋላ ግን ፕሮፊት ማድረግ ይቻለሽ። ከዛ ፕሮፊት የማያመጣ ከሆነ ከሁለት አመት በኋላ ዳት ሚንስ ቢዝነሱ እየሰራ አይደለም ማለት ነው። ስለዚህ ወደ ሌላ ነገር ሀሳብሽ መቀየር አለብሽ እና በቢዝነስ ደረጃ በትምህርት ቤትም ሲያስተምሩሽ ይሄን ነው እና የፕሮሞሽኑ ትልቁ ፓርት የሚጫወተው ቢዝነስ ላይ ፕሮሞሽኑ ነው እና አንዴ ደግሞ ካስተምሩ ካገኘሽ በኋላ ደግሞ ከዛ በኋላ ደግሞ የራስሽ ነው። ኮሚኒኬሽን በጣም ፋታል ነው። ምክንያቱም አሁን ራሱ ዲኮሩን ስታዩ አርቶ ነው እንደምታዩ አዳዲስ ነገር ነው። ክሬት የሚደረግ ና ሁሉን እቃ ገሸሽ አትችም። ምክንያቱም ዛሬ አንዱ የተጠቀመበትን ሌላው ነገ መጠቀም አይፈልግ ዲኮሩ ምን ያህል ሰዎች በቃ ወደ አርት ወስደውት ለዓይንሽ ማመን እስከሚያቀጥሽ ባሉን አሁን ስታዩ ባሉን ድሮ እኛ ዝም ብለን የተወሰነ ስራ ነበር የሚሰራ። በአሁኑ ሰዓት ግን ራሱን የቻለ የአርት አይነት ስራ ነው በባሉን የሚሰራው ስራና ያ የሰዎች ጥበብ ነው የሚያሳይሽ ምን ያህል ስራ እየተሰራ እንደሆነና ስራው በጣም አለ። ዲማንዱ አለ በነጮቹም በተለይ ኢሮፒያኖች፣ ህንዶች፣ አፍሪካን በጣም በትልቁ እየተለመደ ነው እና ግን እንዳልኩሽ ሁሉም ከኮሚኒቲ ውጪ ወዴትም አይሄድ እና እኛም እዚህ ላይ እንድንጠነክር እርስ በርሳችን መረዳዳት ብንችል ብንሰራ፣ ሁሉንም እየያዝን እየተደጋገፍን ማደግ ብንችል፣ ኢኮኖሚ ሲያደግ ለህብረተሰቡም ጥሩ ነው፣ ለኢንዲቪድዋልም ሰው ማደግ ይችላል። እና ማስታወቂያ ትልቁን ፓርቲ ይጫወታልና በተገኘው አጋጣሚ ራሱሽን ማውጣት አለብሽ። ቤትሽ ቁጥሮች፣ ምንም የሚመጣ ነገር የለም። ዩኒድ ቱ ጎ አውት ን ፕሮሞት ዮርሰልፍ ቢዝነሱ ነው በተመለከተ በጣም ነው የማመሰግነው ማርታ ቦረና የኤም ኤንድ ኤም ዌዲንግ ኦርጋናይዘር። ለወደፊቱ ከም ጊዜ እንመኝልሻለን። በሌላ ጊዜ እንደገና እንደምንገናኝ ተስፋ አድርጋለሁ። ለዛሬው ግን እጅግ በጣም አመሰግናለሁ። ኤስቤስ ሬዲዮ ማርታ ጸጋው፣ በጣም ነው የማመሰግናለሁ ሰጠሽን ጊዜ፣ ቴንክ ዩ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ። ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።